ኬንያ ከታንዛኒያ እና ሶማሊያ ጋር ያላትን ድንበር በኮቪድ-19 ምክንያት መዝጋቷን አስታወቀች። የኬንያ መንግስት በአካባቢው እየተዛመተ የመጣውን የኮቪድ-19 ወረርሽኝን ለመቆጣጠር ከሶማሊያ እና ከታንዛኒያ ጋር ያላትን ድንበር ዝግ መሆኑን አስታውቋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ድንበሮቹ ከባለፈው ቅዳሜ ጀምሮ መዘጋታቸውን ገልጸው ታውጆ በስራ ላይ ያለው ሰዓት እላፊም በሶስት ሳምንት መራዘሙን ይፋ አድርገዋል። ገልሞ ዳዊት ተጨማሪ ዘገባ አለው። ባለፈው ቅዳሜ የአገሪቱ ፕሬዝዳንት ኡሁሩ ኬንያታ ኬንያ ከሶማሊያ እንዲሁም ከታንዛኒያ ጋር በምትጋራቸው ብሔራዊ ድንበሮች በኩል ወደ ኬንያ ከገቡት 43 ሰዎች በኮሮና በሽታ የተጠቁ በመሆናቸው ድንበሮቹ ተዘግተዋል። የኬንያ ብሔራዊ አደጋ መከላከል ኮሚቴ በሰጠኝ ምክር መሰረት የሚከተለውን ትዕዛዝ አስተላለፊያለው ብለዋል ፕሬዚዳንት ኬንያታ። ንቶ ሪቶሪ ሪፐብሊክ ኬንያ ኬንያ ታንዛኒያ ኢንተርናሽናል ቦርደር with effect from midnight tonight, Saturday the 16th, May 2020. ከዛሬ ሜይ 16 2020 ምሽት ጀምሮ ከታንዛኒያ ኬንያ ዓለም አቀፍ ድንበር ወደ ኬንያ እንዲሁም ከኬንያ ወደ ታንዛኒያ የሚደረግ የሰዎችና የመጓጓዣ አገልግሎቶች መቆማቸውን አሳውቃለሁ። በተመሳሳይም በኬንያ ሶማሊያ ዓለም አቀፍ ድንበር በኩል ወደ ኬንያ እንዲሁም ከኬንያ ወደ ሶማሊያ የሚደረጉ የሰዎች እንቅስቃሴና የመጓጓዣ አገልግሎቶች ተቋርጠዋል ብለዋል ኬንያታ። There shall also be a cessation of movement. of persons into and out of the territory of the Republic of Kenya through the Kenya Somali ፕሬዝዳንት ኬንያታ ግን የተላለፈው ትዕዛዝ የጭነት ማመላለሻ አሽከርካሪዎችን አይመለከትም ብለዋል። ባለፈው ሳምንት ብቻ ኬንያ ከሁለቱ ሀገሮች ጋር ባላት ድንበር ወደ ኬንያ ለማቋረስ ሲሉ ከተመረመሩት 78 ሰዎች የቫይረሱ ተጠቂ በመሆናቸው ወደ ኬንያ እንዳይገቡ አድርገናል ብለዋል ፕሬዝዳንቱ። የጭነት መኪና አሽከርካሪዎች ግን ተመርምረው ውጤታቸው ከኮቪድ ነጻ ከሆኑ ወደ ኬንያ እንዲገቡ ይፈቀድላቸዋል ተብለዋል። ኬንያታ አክለው የበሽታው መስፋፋት ለመቆጣጠር በመላው ኬንያ የታወጀው ሰዓት እላፊ ከናይሮቢ፣ እንዲሁም ኮቪድ-19 እንደተስፋፋባቸው ከተነገረው ሌሎች የኬንያ ግዛት አስተዳደሮች ሰዎች እንዳይወጡ የሚያግደው ድንጋጌ በሶስት ሳምንታትም መራዘሙን ገልጸዋል። ፕሬዚደንት ኬንያታ በቅዳሜ ንግግራቸው ኬንያ ከኢትዮጵያ ጋር ስላላት ድንበር እየተናገሩት የለም። ነገር ግን በኬንያ በፖለቲካ ነክ ዘገባዎች የሚታወቀው ዘስታር የተሰኘ የኬንያ ጋዜጣ ኬንያ በሽታውን ለመቆጣጠር ከኢትዮጵያ እንዲሁም ከደቡብ ሱዳን ጋር ያላትን ድንበሮች በሙሉ መዝጋት አለባት የሚል አምድ አስነብበዋል። ዛሬ የኬንያ ጤና ሚኒስቴር በኬንያ 25 ሰዎች የቫይረሱ ተጠቂ መሆናቸው በምርመራ ማረጋገጡን ያሳወቀ ሲሆን ሌሎች 23 ሰዎች ደግሞ አገግመው ከማቆያ ወደ ህብረተሰቡ መቀላቀላቸውን አብስረዋል። ኮቪድ-19 ባለፈው መጋቢት ሰባት መጀመሪያ በአንድ ኬንያዊት ላይ መገኘቱ ከተነገረበት ዕለት አንስተው በኬንያ ሀምሳ ሰዎች በበሽታው ህይወታቸውን አጥተዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ